ከሚያዝያ 2015 ጀምሮ የአፍሪካ ህብረት የሶማሊያ ተልእኮ በምህፃሩ አሚሶምን በመተካት በስራ ላይ የቆየው የአፍሪካ ህብረት የሶማሊያ የሽግግር ተልእኮ አትሚስ የስራ ጊዜው እያበቃ ነው። የአፍሪካ ህብረት እንደገለጸው ኢትዮጵያን ጨምሮ አምስት ሀገራት ወታደሮችን ያዋጡበት ይህ ተልእኮ የሚተካው ደግሞ በመጪው ጥር ወር በሚሰማራው የአፍሪካ ህብረት የድጋፍና የማረጋጋት ተልእኮ በሶማሊያ በምህጻሩ ኤዩሶም ነው። ይህም ሆኖ በአዲሱ ተልእኮ የሚካተቱት ሀገራት የትኛዎቹ እንደሆኑ ገና አለመወሰኑን ህብረቱ አስታውቋል። የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር አምባሳደር ባንኮላ አዶዬ ትናንት ህዳር 11 ቀን 2017 ዓ ም ለጋዜጠኞች እንዳሉት ፍላጎት ያላቸውን ሀገራት ጥያቄ መቀበል የሚቀበሉ ሂደት ገና አልተጠናቀቀም። ገና በሂደት ላይ ነው ያለነው። በዚህ ሰዓት ፍላጎት ያላቸውን አገራት እየተቀበልን ነው። ከዚያ በኋላ ጥያቄ ካስገቡት ከሁሉም አባል አገራት ጋር እንመካከራለን። እናም ከሶማሊያ ፌዴራል መንግስት ጋር እንሰራለን። ኮሚሽነር ባንኮሌ ጥያቄ ለማቅረብ የተሰጠው የጊዜ ገደብ እንዲጠናቀቅ ገና ጥቂት ቀናት ስለሚቀሩት እስካሁን በአዲሱ ተልእኮ ለመሳተፍ ፍላጎት ያሳዩትን ሀገራት በስም መጥቀስ እንደማይችሉ አብራርተዋል። ሕብረቱ አልሸባብን ለማሸነፍ የሚሰራውን ስራ መደገፉን እንደሚቀጥል ግን አጽንኦት ሰጥተው ተናግረዋል። የአፍሪካ ሕብረት ሶማሊያን አይተዋትም። ሶማሊያ አልሻባብን እንድታሸንፍ ለመደገፍ ከአጋሮቻችን ጋር እንሰራለን ከተባበሩት መንግስታትና ከህብረቱ አባል አገራት ጋርም እንሰራለን። ለአፍሪካ ህብረት የድጋፍና የማረጋጋት ተልእኮ በሶማሊያ በምህፃሩ ኤዩሶም ወታደር የሚያዋጡ ሀገራትን የመለየት ስራ እየተሰራ ያለው ኢትዮጵያ ታህሳስ 22 2016 ዓ ም ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት ተከትሎ በአዲስ አበባና በሞቃዲሾ መካከል ያለው ዲፕሎማሲያዊ ውዝግብ በቀጠለበት ወቅት ነው። የሶማሊያው የመከላከያ ሚኒስትር አብዱልቃድር መሐመድ ኑር ኢትዮጵያ ሉዓላዊነታችንን እና ብሔራዊ አንድነታችንን ስለጣሰች በአዲሱ ተልእኮ አትሳተፍም ሲሉ በዚህ ወር መጀመሪያ ለሀገራቸው መንግስታዊ የቴሌቪዥን ጣቢያ ተናግረዋል። ባለፈው ሳምንት በሰጡት መግለጫ ወቅት በዚህ የሚኒስትሩ አስተያየት ላይ ምላሽ የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ኢትዮጵያ አልሸባብን ማዳከሟን ትቀጥላለች ብለዋል። ዝርዝር ማብራሪያ ግን አልሰጡም። ሁለቱ ሀገራት ከቀጣዩ የአፍሪካ ህብረት የሶማሊያ ተልዕኮ ጋር በተያያዘ የሚሰጧቸውን አስተያየቶች በተመለከተ ከአሜሪካ ድምፅ ጥያቄ የቀረበላቸው ኮሚሽነር ባንኮሌ ጠለቅ ያለ ምላሽ አልሰጡም። ኮሚሽነሩ በትናንትናው ማብራሪያቸው በአህጉሪቱ ያሉ ሌሎች የጸጥታ ችግሮችን ለመፍታት እየተደረጉ ነው ያሏቸውን ጥረቶችም አብራርተዋል። ካለፈው ሰኞ ህዳር 9 ቀን 2017 ዓ ም ጀምሮ እየተከበረ ያለው አራተኛው የአፍሪካ ህብረት የድህረ ግጭት መልሶ ግንባታና ልማት ሳምንት ካካተታቸው ክንውኖች አንዱ ትናንት ረቡዕ ህዳር 11 ቀን 2017 ዓ ም ከጋዜጠኞች ጋር የነበረው መርሃ ግብር ነው። ለአሜሪካ ድምፅ እስክንድር ፍሬው አዲስ አበባ።